Of America <laughs> the away. In the horn of Africa, we see that um, the situation has gotten worse. In Eritrea and Ethiopia, with continued the arbitrary detention of journalists. In Africa, the የሶማሊያ ሁኔታ ግን ተሻሽሏል ሶማሊያ ውስጥ አሁን የታሰረ አንድም ጋዜጠኛ የለም ሪፖርቱ ዋና ቢሮውን በዚህ በዩናይት ስቴትስ ያደረገው ለጋዜጠኞች ደህንነት የቆመው ኮሚቴ ቱ ፕሮቴክት ጆርናሊስትስ ወይም ሲፒጄ ተናጋሪው ደግሞ የድርጅቱ የምስራቅ አፍሪካ ተጠሪ ሙሬቲ ሙቲጋ ናቸው ዝርዝሩን ዜናውን ተከትሎ በሚሰማው የዕለቱ አቢይ ርዕስ እናቀርባለን የሙስሊም ማህበረሰብ ጥያቄዎች መፍትሔ አፈላላጊ ኮሚቴ አባላት ከእስር እንዲፈቱ ተንቀሳቅሳቸዋል በሚል በሽብር አድራጎት የተወነጀሉ 19 ተከሳሾች በዛሬው እለት በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነበራቸው ቀጠሮ ሲቀርቡ እነሱ ደግሞ በሸዋሮ ቤት እስር ቤት ውስጥ ከፍተኛ ስቃይ ተፈጽሞብናል ሲሉ እንዲያውም ከተሳሳሪዎቹ አንዱ አቤቱታ አቅርቧል። በዚህ ላይም ዘገባ አለን። መደበኛው ሳምንታዊ ቅንብር ሐኪሙን ይጠይቁና ሌሎች በወቅታዊ ርዕሶች ላይ ያተኮሩ ዝግጅቶች በሁለተኛው አጋማሽ ይጠብቋችኋል። ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ታህሳስ 4 2009 ዓ.ም ዝግጅታችን ጋር አስተናጋጆች አሉላ ከበድና አዲሱ አበበ ነን። ፕሮግራሙን እምትመራለን ብርሃን ኃይሉ፣ የስርጭት መሀንዲሳችን ደግሞ ኦድሬ ሪገስ። አብራችሁ እንድታመሹ እንጠይቃለን። በቅድሚያ ዜናው ዜናውን እንጀምራለን። መልካም ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የውጭ ጉዳይ ሚኒስትር የሚሆነውን እጩ በዛሬው እለት ይፋ አደረጉ። በዚሁ መሰረት ታዋቂውን ነጋዴና የኤክሶን ሞብል ባለቤትና ዋና ስራ አስፈጻሚ የሆኑትን ሬክስ ቲለርሰን የአገሪቱ ከፍተኛ ዲፕሎማት ሆነው ታጭተዋል። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ወዳጅ መሆናቸው የሚነገርላቸው ቲለርሰን በዚሁ በኤክሶን የነዳጅ ኩባንያ ውስጥ ለ41 ዓመታት ቆይተዋል። ዓለም አቀፍ ኩባንያን የመምራት ችሎታ ያላቸው ቲለርሰን የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴር በብቃት ይመራሉ ብዬ አምናለሁ ብለዋል ዶናልድ ትራምፕ። ለቦታው ሌላ ሰው ለምሳሌ እንደ ማሳቹሴትሱ ገዢ ሚት ሮምኒን የመሰሩ የመሰሉ ሰዎች ያቀርቡ ይሆናል የተባሉት ሚስተር ትራምፕ የአሁኑ የቲለርሰን ምርጫቸው በምክር ቤቱ የሪፐብሊካን አባላት ዘንድ ይሁንታ ማግኘቱ አጠራጣሪ መሆኑን አንዳንዶች ይናገራሉ። በምክር ቤቱ የጦር ኃይሎች አገልግሎት ኮሚቴ ሊቀመንበር ሴናተር ጆን ማኬን እንደሚሉት የቲለርሰንና የሩሲያው መሪ ፑቲን ወዳጅነት የሚያሳስብ ጉዳይ ነው። መጽሔት ሰፋ ያለ ዘገባ ያክልበታል። የጣምራው ጦር ሶሪያ ውስጥ ባካሄደው የአየር ጥቃት ባለፈው አመት ፓሪስ ውስጥ በደረሰው የሽብርተኞች ጥቃት እጃቸው አለበት የተባሉ ሁለት ጽንፈኞችን ጨምሮ ሶስት የእስላማዊ መንግስት ነኝ ባየው አባላት መገደላቸውን ዩናይት ስቴትስ መከላከያ ሚኒስቴር ዛሬ ማክሰኞ አስታወቀ። ሶስቱም ጽንፈኞች ዋሽንግተን ላይ ጥቃት ለማካሄድ ሲያሴሩ እንደነበር የፔንታጎን ማለትም የአሜሪካ መከላከያ ሚኒስቴር ቃል አቀባይ ፒተር ኩክ ገልጠዋል። በቃል አቀባይ ኩክ ገለጣም መሰረት የአይሴል መልእክተኞች የተገደሉት ያለፈው እሁድ ሳምንት ራቃ ውስጥ በተካሄደ የአየር ጥቃት መሆኑ ነው። ሁለቱ አማጽያን ባለፈው አመት ፓሪስ ውስጥ በደረሰው እና ለ130 ሰዎች ሞት ምክንያት በሆነው ጥቃት ተካፋዮችም የነበሩ ናቸው ተብሏል። ሶሪያ ውስጥ የሚገኙ አፍቃሪ መንግስት ኃይሎች በአራት የአሌፖ አካባቢዎች ዛሬ ማክሰኞ ጥቃት አካሄደው ቢያንስ 28 ሰላማዊ ሰዎችን እንደገደሉ የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ የሰብአዊ መብት ክፍል ቃል አቀባይ ሮፐርት ኮልቬል ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል የሪፖርቱን ትክክለኛነት ለማረጋገጥ አስቸጋሪ መሆኑን አመልክተው፣ ግድያውም ቢሆን በትክክል መቼ እንደተፈጸመ ግልጥ አይደለም ብለዋል። ተስፋ የምናደርገው ሪፖርቱ አንድም ስህተት አሊያም የተጋነነ ይሆናል ብለን ነው ሲሉም አክለው ተናግረዋል። አሌፖ አካባቢ የሚካሄደውን ወከባና የመብት ጥሰት በትክክል ለመመዝገብ የተባበሩት መንግስታት እንደ ዓለም አቀፍ ቀይ መስቀል ኮሚቴ የመሰሉ ሌሎች ድርጅቶችን ወደ ስፍራው እንዲልክ ኮልቪል ጥሪ አቅርበዋል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰዓቱን ዜና ነው። ኬንያ ከዓለም አቀፍ የወንጀል ችሎቱን ለመውጣት አበክራ እያሰላሰለች ነው። ትናንት ሰኞ በተከበረው የነጻነት ቀን በዓሏ የአገሪቱ ፕሬዚዳንት ባሰሙት ንግግር ኬንያ ከችሎቱ ወደ መውጣት እያመራች መሆኗን የሚያሳይ ግልጽ ምልክት ሰጥተዋል ተብሏል። የአሜሪካ ድምፁ ራዲዮ ዘጋቢ ራየል ኦምቦር ከናይሮቢ በላከው ዘገባ ያብራራል አዳነች ፍሳሀዬ ይዛ ቀርባለች። የኬንያ ከዓለም አቀፍ የወንጀል ችሎት መውጣት ጉዳይ እውነታ እየሆነ ነው። ፕሬዝደንት ኡሁሩ ኬንያታ ሀገሪቱ ከችሎቱ እንድትወጣ ፓርላማ ያቀረባቸውን ሁለት የውሳኔ ሐሳቦችን መንግስት ይመለከታል ብለዋል። ውሳኔው የተላለፈው ዓለም አቀፍ የወንጀል ችሎት የአባል አገሮችን ለዓላዊነት ሊያከብር በሚችልበት መንገድ ለውጥ ባለማድረጉ ነው ሲሉ ገልጸዋል። ሀገራችንን እንደ ሉዓላዊት ሀገር እንዴት ወደፊት እንደምናራምዳት መሠረት የሆኑ ናቸው ምርጫዎቻችን። የሀገሪቱ መሥራች ከውጭ ተጽዕኖ ነጻ በሆነ መንገድ አማራጮች የማድረግ መብት እንዲኖረን ነው በጀግንነት የታገሉት። በአሁኑ ወቅት ዓለም አንዳንድ ኃይሎች የነጻ ሀገሮችን ሀብት ለመበዝበዝ ባላቸው ፍላጎት በሚነሱ ጦርነቶች ተሞልቷል። ዓለም አቀፍ የወንጀል ችሎት ኬንያን በሚመለከት ባለው አያያዝ ከወገንተኛነት ነጻ አለመሆኑን አሳይቷል። ሌሎች የአፍሪካ ሀገሮችም ይህን ታዝበዋል ሲሉም ኬንያታ ተናግረዋል። ፕሬዚዳንቱ አያይዘውም ኬንያ የተረጋጋና ፍትሐዊ ዓለም እንዲኖር ባላት ምኞት ምክንያት በፍትሐዊነትና የሀገሮችን ሉዓላዊነት በማክበር ላይ የተመሰረቱ ዓለም አቀፍ ተቋማት ከፍተኛ ደጋፊ ናት ብለዋል። ከዓለም አቀፍ የወንጀል ችሎታ አባልነት ለመውጣት በማሰላሰል ረገድ ኬንያ የመጀመሪያዊ የአፍሪካ ሀገር አይደለችም። ብሩንዲ ከችሎቱ እንድትወጣ የሚያስችል ሕግ ፕሬዚደንት ፒየር ንኩሩንዚዛ ባለፈው ጥቅምት ወር ፈርመዋል። ችሎቱ ለምዕራቡ ዓለም የማያጎበድዱ መሪዎችን ለመቅጣት የሚሰራ መሳሪያ ነው ይላል የብሩንዲ መንግስት። ጋምቢያም ተመሳሳይ ማስታወቂያ ወጥታለች። ደቡብ አፍሪቃም ከዓለም አቀፍ የወንጀል ችሎት ወጥታለች። ኬንያ የአፍሪቃ ሀገሮች በብዛት ከችሎቱ እንዲወጡ ጥሪ ሲያደርጉ ከቆዩት የአፍሪቃ ሀገሮች አንዷ ናት። ዓለም አቀፍ የወንጀል ችሎት በአፍሪቃ ሀገሮች ላይ አትኩሯል ቢባልም የምዕራብ ሀገሮች ተግባሮችንም መከታተል ጀምሯል። የደቡብ ሱዳን አብያተ ክርስቲያናት በብዙ ሺዎች የሚቆጠሩ የአገር ውስጥ ተፈናቃዮችን እያስጠለሉና እያስተናገዱ መሆናቸው ተሰማ። የቅድስት ማርያም የክርስቲያኖች ተራድኦ ካቴድራል በአሁኑ ወቅት ባለፈው ሰኔ ወር በዋው ከተማ አካባቢ በተካሄደው የእርስ በርስ ጦርነት ቤት ንብረታቸውን ጥለው የሸሹ ከ8500 በላይ ደቡብ ሱዳናውያንን እያስተናገደ መሆኑም ታውቋል። ቤተ ክርስቲያኑ ሰብአዊ እርዳታንም እያደረገ በተለይም በችግርና በፈተና ወቅት የእምነት ቦታ ሆኖ እያገለገለ ነው በማለት የአገር ተፈናቃዮቹን የሚያስተናግደው የመጠለያ ጣቢያ ኃላፊ ፍራንሲስ ሞጋ ተናግረዋል። ካቴድራሉም ሆነ ተፈናቃዮቹ መጠለያ ከመንፈሳዊ አገልግሎት የላቀ አስተዋጽኦ እያደረገ መሆኑን ነው። አዳም ኤድማም ኢድሪስ ለምሳሌ በልብስ ስፌት ስራ ተሰማርቶ ሌሎችንም እስከ መርዳት ደርሷል። ከበፊቱ በቦታዬ የተሻለና ለሕይወቴም መጠበቅ አስተማማኝ በመሆኑ እደሰታለሁ የሚለው ኢድሪስ ከሁሉም በላይ ዛሬ በየምሽቱ የጠመንጃ ድምፅ አልሰማም፣ ማታ ማታም ሽፍቶችና ሌቦች ዘረፋ አያደርጉብኝም ብሏል። አንድ የጣሊያን ፍርድ ቤት ሜዲትራኒያን ባህር ላይ ሰጥመው ህይወታቸውን ላጡ በመቶዎች የሚቆጠሩ ከተለያዩ አገሮች ፈልሰው በመጓዝ ላይ ለነበሩ ሰዎች እልፈት ተጠያቂ ነው ባለው በአንድ ቱኒዚያዊ የመርከብ አዛዥ ላይ የአስራ ስምንት ዓመታት እስራት በየነ። ከሁለተኛው የዓለም ጦርነት ወዲህ የተፈጸመ ከፍተኛው እልቂት ነው የተባለው ይህ አደጋ የደረሰው እንደ አውሮፓውያን የዘመን አቆጣጠር በሚያዝያ ሁለት ሺ አስራ አምስት ዓመተ ምህረት ወደ አውሮፓ በመስደድ ላይ የነበሩ ቢያንስ ቁጥራቸው ሰባት መቶ የሚደርስ መሆኑ ለተገለጸ ከተለያዩ አገሮች ፈልሰው በመጓዝ ላይ የነበሩ ሜዲትራኒያን ባህር ውስጥ በሞታቸው ወይም በማለቃቸው ነው። ችሎታው ሳይኖረው የመርከቦ አዛዥ የነበረው ሞሐመድ አሊ ማሊክ በህገ ወጥ መንገድ አጓጓዥነትና በነፍስ ግድያም ተጠያቂ ስለሆነ ነው የአስራ ስምንት ዓመቱ ጽኑ ስርዓት የተበየነበት። ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን እንደ አውሮፓ አቆጣጠር በ2014 ተጠልፈው ሲያበቁ በወሲብ ባርነት ሲያገለግሉ የቆዩ ሁለት የያዝዲ ሴቶች የአውሮፓ ፓርላማ የሚሰጠውን የሳክሮቭ ሽልማት ተቀበሉ። ሽልማቱ ለንግግርና ሀሳብን በነጻነት ለመግለጽ የሚሰጥ መሆኑ ታውቋል። ናዲያ ሙራድ እና ላሚያ አጂ ባሻር ተሸላሚዎች መሆናቸው ይፋ የተደረገው ባለፈው ጥቅምት ወር ሆኖ የተቀበሉት ግን ሽልማቱን ማለት ነው። ዛሬ ማክሰኞ በፈረንሳይ ስትራስበርግ ውስጥ በተካሄደ ስነስርዓት ነው። ሁለቱ ሴቶች በእስላማዊ መንግስት ነኝ ባዩ ቡድን አገዛዝ ከተጠለፉና ለወሲብ ባርነት ከተሰጡ ሰባት ሺ የያዚድ ሴቶች ልጃገረዶች መካከል መሆናቸውም ታውቋል። ይህን አክራሪና እስላማዊ ነውጠኛ ቡድን ለማጥፋት በተካሄደ አሰሳ ሌሎች ከአምስት ሺ በላይ ህይወታቸውን እንዳጡም ይታወቃል። በመጨረሻም የሮማንያው ግራዘመም ሶሻል ዲሞክራቲክ ፓርቲ አርባ ስድስት በመቶ ድምጽ በማግኘት በሁለቱም የአገሪቱ ምክር ቤቶች ምርጫ አሸነፈ። ዛሬ ማክሰኞ ይፋ የሆኑ ኦፊሴላዊ የምርጫ ውጤቶች እንዳመላከቱት የመሀል ቀኝ ክንፉ ብሔራዊ የነጻነት ፓርቲ በሀያ ከመቶ ድምጽ ሁለተኛ መውጣቱ ተገልጠዋል። አዲስ የተቋቋመውና ጸረ ሙስና አቋም ይዘው የሚታገለው ሮማንያን እና ድን ህብረት ፓርቲ በዘጠኝ በመቶ ድምጽ ነው ሶስተኛ የሆነው። ከእሁዱ ምርጫ በኋላ አጠቃላዩ የሮማንያ ምክር ቤት አወቃቀር ምን መልክ እንደሚይዝ በዚህ ሳምንት ውስጥ እንደሚገለጥም ተነግሯል። አድማጮች፣ ለሰዓቱ ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። መልካም ምሽት እንመኛለን። የምናስተናግዳችሁ አዲሱ አበበና አሉላ ከበደ ነን። የሰዓቱን ያለም ዜና ነበር በማስቀደም ያሰማናችሁ። በስርጭታችን የጊዜ ሰሌዳ መሠረት፣ አሁን ቀዳሚው የምሽቱ አቢይ ርዕስ ነው ዋና ቢሮውን በዚህ በዩናይት ስቴትስ ያደረገው ለጋዜጠኞች ደህንነት ተሟጋቹ በእንግሊዝኛው ምህጻረ ቃል ሲፒጄ በመባል የሚታወቀው ድርጅት እስር ላይ የሚገኙ ጋዜጠኞችን ቁጥር ቀምረው የሚያቀርብበትን ዓመታዊ ሪፖርቱን ይፋ አድርጓል። በያዝነው የታህሳስ ወር በሚጠናቀቀው የአውሮፓውያኑ 2016 ዓመተ ምህረት በዓለም ዙሪያ 259 ጋዜጠኞች ታስረው እንደሚገኙም አስታውቋል። በሪፖርቱ ከአፍሪካ ግብፅ 25 ጋዜጠኞችን ዘብጥያ በማውረድ አንደኛ፣ ኤርትራ 17 ጋዜጠኞችን በማሰር ሁለተኛና እንዲሁም ኢትዮጵያ 16 ጋዜጠኞችን በእስር ላይ በማቆየት ሶስተኛ ሀገር ተብላለች። ቆንጅታየ የሲፒጄ የምስራቅ አፍሪካ ተጠሪ የሆኑትን ሙሬቲ ሙቲጋን አነጋግራ ተከታዩን ዘገባ አጠናቅራለች። በዓለም ዙሪያ ጋዜጠኞችን ማሳደድ እና ማሰር እየተባባሰ መምጣቱ ሲፒጄን እጅግ በጣም እያሳሰበ ነው ያለው የጋዜጠኞች ደህንነት ተሟጋቹ ድርጅት የምስራቅ አፍሪቃ ተጠሪ ሙሬቲ ሙቴጋ፣ በተለይ እንደ ቱርክ ባሉት ሀገሮች በጋዜጠኞች ላይ የሚፈጸመው ጥቃት እጅግ እንደ ተባባሰ ጠቅሷል። በአፍሪካም ቢሆን የመረጃ ስራቸውን በመስራታቸው ብቻ የሚታሰሩት ቁጥር አሁንም እንደጨመረ ነው ብሏል። አፍሪካ ቀንድ ውስጥ ለጋዜጠኞች በአንደኛ ደረጃ ክፉ ሀገር ኤርትራ ነች። ጋዜጠኞች ቤተሰቦቻቸው ሳይጎበኟቸው ወይም ቤተሰብና ዘመዶቻቸው በምን ሁኔታ ላይ እንዳሉ ሳያውቁ ከአስር ዓመታት በላይ ታስረው ይገኛሉ። ኢትዮጵያ በሁለተኛ ደረጃ ትከተላለች። በአጠቃላይ አፍሪቃን ካየን ግን እጅግ አሳሳቢዋ ሀገር ግብጽ ነች። የሶማሊያ ሁኔታ ግን መሻሻሉን አስከትሎ የገለጸው ሙሬቲ ሙሬጋ በአሁኑ ወቅት በዚያች ሀገር አንድም የታሰረ ጋዜጠኛ እንደሌለ ተናግሯል። የኢትዮጵያ ይዞታ ይበልጡን አሳሳቢ እየሆነ መጥቷል ብሏል። የሲፒጄ የምስራቅ አፍሪካው ተጠሪ በሀገሪቱ በተለያዩ አካባቢዎች ተቃውሞዎች ከተቀሰቀሱበት ጊዜ አንስቶ የኢንተርኔት አምደኞች ማለት ብሎገሮች በብዛት እየታሰሩ መሆኑን አስተውለናል ሲል አስረድቷል። በኢትዮጵያ የነጻ መገናኛ ብዙሃን ሕልውና በተለይ ደግሞ አብዛኞቹ የግል ነጻ መገናኛ ብዙሃን የሚንቀሳቀሱበት ምህዳር ከዘጠና ሰባቱ ምርጫ ወዲህ በመዘጋቱ ብሎገሮች ወይም የኢንተርኔት አምደኞች ቁልፍ የዜና ምንጭ ሆነዋል። ስለዚህ የእስር ኢላማ እየተደረጉ ናቸው። የኢትዮጵያ መንግሥት ይህን ድርጊት በአስቸኳይ እንዲያቆም ጥሪ እናቀርባለን። እስከምናውቀው ድረስ በዚህ ዓመት በ2016 ዓ ም ከእስራት የተፈታው አንድ ጋዜጠኛ ብቻ ሲሆን፣ ሁለት ታስረዋል። በእስር ላይ የሚገኘው የፍትህ ጋዜጣ የአዲስ ታይምስና የፋክት መጽሔቶች ባለቤትና ዋና አዘጋጅ ተመስገን ደሳለኝን ቤተሰቡ የት እንደሚገኝ ለማወቅ አለመቻሉንም ተረድተናል ያለው የሲፒጄው የምስራቅ አፍሪቃ ተጠሪ የት እንዳለ መንግሥት በአስቸኳይ ያስታውቅ ሲል ጥሪ አቅርበዋል። አዎ የቤተሰቡን ስጋት ሰምተናል። ስጋታቸውን እንጋራለን። ቤተሰቦቹ ሊያገኙት እንዳልቻሉ እናውቃለን። ይህ እጅግ በጣም ያሳስበናል። የኢትዮጵያ መንግሥት ተመስገን ያለበትን ቦታ ካለምንም ቅድመ ሁኔታ በአስቸኳይ እንዲያስታውቅና ከእስር ተፈቶ ከቤተሰቡ ጋር እንዲቀላቀል እንጠይቃለን። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር በዓለም ዙሪያ እስር ቤት የሚገኙ ጋዜጠኞች እንዲፈቱ በትዊተር ዘመቻ መያዛቸው እንደሚረዳና ይህም ተጠናክሮ መቀጠል እንዳለበት ነው የሲፒጄው ተጠሪ ያስገነዘበው። በእርግጥ ከልብ በደስታ የምንቀበለው ነው። በተለይም በዓለም ዙሪያ ከመንግስታት ባለሥልጣኖች ጋር ቀጥታ ግንኙነት ያላቸው መንግስታት በቀጥታ በማነጋገር ጋዜጠኞቹ እንዲፈቱ የበለጠ እንዲጥሩ እንፈልጋለን። ማንኛውም ጥረት ያስደስተናል። ለጋዜጠኞች ደህንነት ተሟጋቹ ድርጅት ኢትዮጵያ ውስጥ በእስር ላይ ስላሉ ጋዜጠኞችና የኢንተርኔት አምደኞች መረጃዎችን ለማጠናከር አሁን ያለው ሁኔታ እጅግ በጣም አዳጋች እንደሆነበት ሙሬቲ ሙቴጋ አስረድቷል። በተለይ ከአስቸኳይ ጊዜ አዋጁ ተግባራዊነት ወዲህ እጅግ ከባድ ስጋት አድሮብናል ብሏል። መንግስት ራሱ አስራ አንድ ሺ ገደማ የሚሆኑ ሰዎች መታሰራቸውን የተናገረበት ሁኔታ ነው ያለው በእንደዚህ አይነት ድባብ ውስጥ መንቀሳቀስ እጅግ በጣም አስቸጋሪ ነው ሲል አክሏል። የምንተማመነው ከሀገር ውስጥ ራሳቸውን ለአደጋ አጋልጠው ከውጭም ጋዜጠኞች በስደት ያሉ ጋዜጠኞች በሚሰጡን መረጃ ላይ ነው ብሏል። የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮን ለማነጋገር ሲፒጄ ያደረገው ሙከራ እንዳልተሳካ አስታውቋል። የሆነ ሆኖ ዶክተር ነገሪ ሌንጮ በቪኦኤ የአድማጮች ጥያቄ መልስ በቀረቡበት ወቅት ስለ ጋዜጠኞች መታሰር የሚከተለውን መናገራቸው ይታወሳል። ጋዜጠኞችን በተመለከተ እንግዲህ የሀሳብ ነፃነት የፕሬስ ፍሪደም የምንለው የማምንበት ዛሬ በዛ ምክንያት ስታሰሩ እንዴት ነው የምንሰማለ፣ የምንለው ቅድምም ገልጽ ያለው አንድ ጋዜጠኛ ኃላፊነቱንና ግዴታውን አውቆ ምሰራ ከሆነ በዛ ምክንያት መታሰር የለበትም። ታስሮም ከሆነ ደግሞ በህግ ሂደት ታይቶ ነፃ የሚወጣበት ሁኔታ ይኖራል። ከዛ ውጭ ግን ጋዜጠኛ ሳይሆኑ ጋዜጠኛ እንደሆኑ አድርጎ የጋዜጠኛን ካባ ለብሶ ሌላ ነገር የሚሰሩ ካሉ ደግሞ ስራቸው የሚያወጣቸው ይሆናል። እንደዛው ብንተው ጥሩ ይመስለኛል። ኢትዮጵያ ውስጥ ግን ጋዜጠኝነት ሙያው በትክክል ማዕከል ሆኖ የህዝብ ፍላጎት እንዲያገለግል እኔ የሚወክለው ጽሕፈት ቤትም የምንሰራበት ይሆናል። በአጠቃላይ ሚዲያና የመረጃ ማዕከላቱ ይሄንን ለማሻሻል ጥረት ይደረጋል ወደፊት ማለት ነው። ይህን ያሉት ደግሞ ዶክተር ነገሪ ሌንጮ የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር ናቸው። የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ከእስር እንዲፈቱ ተንቀሳቀሳቸዋል በሚል በነ ከድር መሐመድ መዝገብ በሽብር አድራጎት የተከሰሱ 19 ሰዎች በዛሬው እለት በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነበራቸው ቀጠሮ በሸዋ ሮቢት እስር ቤት ውስጥ በአምስታችን ላይ ከፍተኛ ስቃይ እንዲሁም ድርጊት ተፈጽሞብናል ሲሉ ከታሳሪዎቹ አንዱ አቤቱታ አቅርቧል። ጽዮን ግርማ በዛሬው ችሎት ተከሳሾቹን ተወክለው ችሎት የቆሙትን ጠበቃ አቶ ሰኢድ አብደላንና ፍጹም ቸርነት የተባሉ ተከሳሽ ወላጅናት አነጋግራ ተከታዩን ዘገባ አጠናቅራለች። የአስራ ዘጠኙ ተከሳሾች ጠበቃ አቶ ሰይድ አብደላ ለአሜሪካ ድምጽ እንደተናገሩት ተከሳሾቹ መጀመሪያ ፍርድ ቤት ሲቀርቡ ጉዳያቸውን ሲመለከት የነበረው አስራ አራተኛ ወንጀል ችሎት ነበር። ከዛም ወደ አስራ አምስተኛ ወንጀል ችሎት ተዛወረ። ባለፈው ሳምንት ጉዳዩን የተመለከተው አስራ አምስተኛ ወንጀል ችሎት ደግሞ ለአስራ ዘጠነኛ ወንጀል ችሎት በመምራቱ ተከሳሾቹ ዛሬ በዚህ ችሎት ፊት ቀርበው ነበር። ፍርድ ቤቱም ቀጠሮን የመራው የአስራ አምስተኛ ወንጀል ችሎት የአስራ ዘጠነኛ ወንጀል ችሎትን አጀንዳ ሳያገናዝብ እንደሆነ በመግለጽ በዛሬው ዕለት ጉዳዩን ሊመለከተው እንደማይችል አስረድቶ ለታህሳስ አስራ ሁለት ተለዋጭ ቀጠሮ መስጠቱን አቶ ሰይድ ተናግረዋል። አቶ ሰይድ አያይዘው ተከሳሾቹ ግን ለችሎቱ አቤቱታ አቅርበው ነበር ብለዋል። በቅድሚያ ኢብራሂም ካሚል የሚባለው አምስተኛው ተከሳሽ ነው አቤቱታውን ያሰማው። ይህ ተከሳሽ በሌላ መዝገብም የቅሊንጦ ማረሚያ ቤትን ማቃጥላቸዋል ከሚሉት ተከሳሾች መካከል ነው እና ይህ ፍርድ ቤት በቅሊንጦ ማረሚያ ቤት እንድንቀመጥ በአደራ መልክ ሰጥቶናል። ግን ያው በአደራው መልክ ቅሊንጦ ማረሚያ ቤት አላስቀምጠንም። ሸዋሮ ቢት በተቃጠለበት ጊዜ ወደ ሸዋሮ ቢት በተወሰድንበት ጊዜ ከፍተኛ ድብደባ በኤሌክትሪክ ሾክ ተደርገናል። እሱ በግሉን የብልቴ ላይ ሀይላንድ አንጠልጥለውብኛል ከፍተኛ ድብደባ ነው የደረሰብኝ። ወደ ላይ አንጠልጥለው ገርፈውኛል። ይህን ሁላ ፍርድ ቤት አልተከታተለልኝም። አሁንም ደግሞ ሀያ አራት ሰዓት ሙሉ በካቴና ታስሬ ነው የምቀመጠው እዛ ቂሊንጦ ማረሚያ ቤት ውስጥ። ስለዚህ ይህ ፍርድ ቤት ይህን እንዲሰማልኝ የሚል አቤቱታን ያቀረበው ያው ፍርድ ቤቱም በጽሁፍ አቅርቡ ነው ያለው። ከዚህ በመቀጠልም ጋዜጠኛ ዳር ሰማ ሶሪ ነው በሁለተኛነት አቤቱታ ያቀረበው እሱም በቅርቡ ሆስፒታል የወጣ መሆኑን ተናግረው፣ በሳምባ ታምሜ ሆስፒታል ተኝቼ የነበረ አሁንም ግን ወደ ቅሊንጦ ማረሚያ ቤት ስመለስ ምቹ ሁኔታ የለም። እዛ ውስጥ አንድ ክፍል ውስጥ ተዘግቶብን እስከ መቶ ስልሳ ሰው ነው በአንድ ክፍል ውስጥ የሚቀመጠው። ይህን ፍርድ ቤት አላየልንም። በዚህ አይነት ሁኔታ ደግሞ እኛ ይህን ችሎት መከላከ በዚህ ችሎት ላይ መቆየት ስለማንችል ነው። አንከላከልም ብለን ራሱ ቶሎ ብይን እንዲሰጠን ፍርድ እንዲሰጠን የጠየቅ ነው። በዚህ መሰረት አሁን አጭር ቀጠሮ እንዲደረግልን በሚል አቤቱታ አቅርበዋል። ኢብራሂም ካቢል የተባለው ተከሳሽ ለፍርድ ቤቱ አቤቱታውን ሲያቀርብ የማሰቃያ ተግባራት ተፈጽሞብናል በማለት ያስረዳው የሌሎች ተከሳሾችንም ስም ጨምሮ ነው ይላሉ። ከአንድ ላይ የነበሩትን አምስት ተከሳሾች ሶስቱ ተከሳሾች በዚሁ መዝገብ ውስጥ ያሉ ናቸው። በሌላ መዝገብ ደግሞ የነበረ አንድ ተከሳሽ አለን እና አምስት ተከሳሾች ድብደባ ተደርጎብናል። ዛ ሻሃቡዲን፣ ነስረዲን ውስማን የሚባል ልጅ ሌላም አለ፣ ሌላ ካድር ታደለ የሚባል አለ። እነዚህ ሁላ ተመሳሳይ ቶርች ተደርገናል የሚል ያቀረበው ተከሳሾቹ አቤቱታቸውን ለችሎት ሲያቀርቡ፣ የዛሬውን ችሎት ለመከታተል እድል ያገኙ የተከሳሽ ቤተሰቦች በችሎቱ ፊት ስሜታቸውን መቆጣጠር ተስኗቸው እንደነበር አቶ ሰይድ ይናገራሉ። የተከሳሽ ቤተሰቦች ዛሬ ችሎት ውስጥ ገብተው ሲከታተሉ ነበረ። በጣም ስሜታዊ ሁነው ነበረ። ኢብራሂም በተናገረው ነገር ከወጡ በኋላ ራሱ የአንድ ተከሳሽ እናት ምንም ከእኛ ጋርም ልናረጋጋቸው ሞክረንም በጣም ነበረ ሲያለቅሱ የነበሩት የፍጹም ቸርነት የሚባል ተከሳሽ እናት በጣም ያለቅሱ ነበረ። በዚህ መዝገብ ተከሳሽ በሆነው ልጃቸው ምክንያት በችሎቱ ፊት ስሜታቸውን መቆጣጠር ተስኗቸው ነበር የተባሉትን የፍጹም ቸርነትን እናት አነጋግሬያቸው ነበር። ልጃቸው ሀያ ስድስት ዓመቱ እንደሆነ ገልጸው በዛሬ ዕለት ችሎት ነበርኩም ብለዋል። አሁን አንደኛው ያው ዜሎችን ወክሎ እንዳስረዳው ከሆነ ያው ሶስት ቀን ሙሉ ሰቅለዋቸው እየገረፏቸው ጀሪካን ተሰቅሎ ሀይላንድ ተሰቅሎ እየተገረፉ እንደነበረ

ማነጋገር አይፈቀድልኝም። በሩቅ ነው የምናያቸው። በመሃላችን እንደውም የአስር ሜትር ልዩነት አለ። ሰው ሰው ብለን ብቻ ጋቴካን እንደ ውሻ ነው ከዘንብጦ እንጀራ የሚቀርብላቸው። በዛ አዋራ፣ በዛ ፀሐይ፣ በዛ ነጋግም ተመላሰን ብንሰጣቸው ምግቡን በላሳን እንኳ ስንላቸው እሺ አይሆንም ነበር። ስለዚህ አሁን ፍርድ ቤት ሲያስረዱ ለእናንተ አዲስ አልሆነም። ለእኛ ምንም አዲስም ባይሆን ትንሽ ያተዘጥቀው ተተቅለው ይደረሱ ነበር

ውሃ ደስተው ራሳችን ስናቅ ነው ከሚሰሩ የሚያገናኙ ሁሉ ያሉ ለችሎት ገልጠው ሰውነ- ለችሎት ገልጠው ተጎድተናል ያሉትን ለምሳሌ ሰውነታችን ተተልትሏል ካሉ ለችሎቱ ገልጠማን የተናገረው ሁሉ እንደተፈጠቀ ምን እንዳለ ተናግሯል። በባለፈው ችሎት ገልጠው አሳይተዋል። ገልጠው አሳይተዋል ሰውነታቸውን ባለፈው ችሎት አዎ። በአሁኑ ችሎት አላሳዩም። ይሄ ሁለተኛቸው ነው እንደዚህ አይነት አቤቱታ ሲያቀርቡ ማለት ነው። አዎ፣ የዛሬ ሳምንት እኮ ቀርበዋል። የዛሬ ሳምንት ቀርበው

የተከሳሾቹ ጠበቃ እንዳሉት ፍርድ ቤቱ አቤቱታውን ካዳመጠ በኋላ አቤቱታው በጠበቃቸው አማካኝነት እንዲያቀርቡና በቀጣይ እንደሚመለከተው ገልጾ ለታህሳስ አስራ ሁለት ተለዋጭ ቀጠሮ ሰጥቷቸዋል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የመጽሔቱ የትንታኔ ርዕሶችም ቀሪ ዘገባዎች ይዘው ይቀጥላሉ። ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የቴክሳሱን የነዳጅ ኩባንያ ስራ አስኪያጅ ለአስተዳደራቸው የውጭ ጉዳይ ሚኒስትርነት ነው የመረጡት። የኤክሰን ሞቢል ኩባንያ ዋና ስራ አስኪያጅ ወይም ዋና ስራ አስፈጻሚ የሆኑት ሬክስ ቲለርሰን የዲፕሎማሲ ሥራ ልምድ ባይኖራቸውም ከብዙ አገሮች ጋር ግን የጠበቀ የንግድ ግንኙነት ያላቸው ሰው ናቸው። ስላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርበዋል። የውጭ ጉዳይ ሚኒስትር በዩናይትድ ስቴትስ መንግሥት ካቢኔ ቀዳሚው ብርቱ ሥልጣን ነው ከዋይት ሐውስ ቀጥሎ ተመራጩ ፕሬዝደንት ዶናልድ ትራምፕ ቀልባቸውና ምርጫቸው የኤክሰን ሞቢል መሪ ላይ ከማረፉ በፊት የኒውዮርክ ከተማ የቀድሞ ከንቲባና በዘመቻቸው ወቅት ግንባር ቀደም ደጋፊያቸው የነበሩት ሩዲ ጁሊያኒ፣ የዛሬ አራት ዓመት በነበረው ፕሬዝደንታዊ ምርጫ የባራክ ኦባማ ተቀናቃኝ ተፎካካሪና የቀድሞ የማሳቹሴትስ አገረ ገዢ እንዲሁም በዘንድሮው የምርጫ ዘመን የትራምፕ ዋነኛ ባላንጣ የነበሩትን ሚትራምኒን እንዲሁም የቀድሞውን የአሜሪካ ማዕከላዊ የስለላ ድርጅት ዳይሬክተርና የጦርም ጄኔራል የነበሩትን ዴቪድ ፔትራያስን አነጋግረዋል፣ ፈትሸዋል። ሬክስ ቲለርን ምናልባት ሳይመርጡ አይቀርም የሚል ወሬ የተናፈሰው ባለፈው ሳምንት ውስጥ ነበር። ቲለርሰን የከትናንት በስቲያው ቅዳሜ ከሚስተር ትራምፕ ጋር ለሁለተኛ ጊዜ ከተገናኙ በኋላ ግን የተመራጩ ፕሬዚደንት የሽግግር ቡድን ዜናውን ሽው አድርጎ አወጣ። ምናልባት መጪው የአሜሪካ የዲፕሎማሲ መሪ እርሳቸው ሳይሆኑ እንደማይቀሩ ተሰማ። ያኔ ታዲያ ተቺዎች የትራምፕን አዝማሚያ ለመንቀስና ለመንቀፍ ጊዜ አላባከኑም። እኒህ የነዳጅ ኩባንያ ሥራ አስኪያጅ የፖለቲካው ዓለም ልምድ የላቸውም፣ አንድ መቃወሚያ ነበር። ዶናልድ ትራምፕ ግን ከውጭ ጉዳይ ሚኒስትራቸው የሚፈልጓቸው ሌሎች ችሎታዎች አሉ። ለእኔ ግዙፉ ጉዳይ የሚበጀው እኚህ ሰው ከተዋንያኑ ብዙዎቹን ያውቋቸዋል። ሲያውቋቸው ደግሞ በደንብ ነው የሚያውቋቸው። ሩሲያ ውስጥ ግዙፍ ውሎችን አድርገዋል ወይም ሥራዎችን ሠርተዋል። እኚህ እነዚህ ሥራዎች ታዲያ የዛሬ ሦስት ዓመት አካባቢ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ ም የሩሲያው ፕሬዚደንት ቭላዲሚር ፑቲን ከ ቲለርሰን ጋር የወዳጅነት ሥርዓት ወይም አሰራር በሚባል ግንኙነት ላይ እንዲነጋገሩ አድርጓቸዋል። የንግዱ መሪ ቲለርሰንና ፕሬዚደንት ፑቲን ይተዋወቃሉ። ፑቲንን ከ1999 ዓ ም አንስቶ አውቃቸዋለሁ። እናም ከእርሳቸው ጋር በጣም የቀረበ ግንኙነት አለን። ቲለርሰን ዩናይትድ ስቴትስ በሩሲያ ላይ የጣለቻቸውን ማዕቀቦች በብርቱ የሚቃወሙም ሰው ናቸው። እነዚያ ማዕቀቦች ኩባንያቸው ኤክሰን ሞቢል ሩሲያ ውስጥ የነበሩትን ባለብዙ ትርፍና ወረት ንግዶች እንዲሰርዙ፣ እንዲዘጉ አስገድዷቸዋል። ይህ ቲለርሰን ከሩሲያ ጋር ያላቸው የሞቀ ወዳጅነት ምናልባት የእርሳቸውን ለውጭ ጉዳይ ሚኒስትርነት የመሾም ጉዳይ በሕግ መወሰኛው ምክር ቤት ውስጥ ሳያዘገይባቸው ወይም ሳይገታባቸው አይቀርም የሚል ግምት አሳድሯል። በተለይ ባለፈው ሳምንት የተሰሙ ወሬዎች የሞስኮንና የዋሽንግተንን ግንኙነት ይበልጥ እንዳሻከሩትና ከድጡ ወደ ማጡ እንዳንፏቀቁት እየተነገረ ነው። በዘንድሮው የምርጫ ውጤት ላይ ጫና ማሳደር በቻለ ሁኔታ ሩሲያ በኢንተርኔት ሰርጎ ገብ ወረራ ጣልቃ ገብታለች የሚል ብርቱ ክስ ከዋይት ሐውስ፣ ከስለላ ተቋሙ ሲአይኤ እና ከተወካዮች ምክር ቤቱ እንደ ራሴዎችም ተሰንዝሯል። ሀገራቸው ከሞስኮ ጋር ያላት ግንኙነት እንዲሻሻል እንደሚፈልጉ ሚስተር ትራምፕ በተደጋጋሚ አስታውቀዋል። አንዳንድ ተንታኞች እንደሚሉት እኒህ የቤቶች ግንባታና ሽያጭ ቱጃር የነበሩ የዛሬ ተመራጭ ፕሬዚደንት ከማንኛውም የፖለቲካው አመለካከትና ቁርቁስ ይልቅ ቀልባቸውን ይበልጥ የሚስቡት የንግድና የሥራ ውሎች ናቸው። ከፖለቲካውና ከዲፕሎማሲያዊ ዓለም በመውጣት ዋና ስራ አስፈጻሚ ለሆኑና ኋይት ሃውስ ውስጥ ያለውን አይነት ልምድ ለሌላቸው ሰው የሚያስተላለፉት በእውነቱ ደፋር የሆነ መልእክት ነው። የቴክሳስ ግዛት የፖለቲካ ተንታኝና ዘጋቢ በድ ኬኔዲ ናቸው የሰማችኋቸው። ገና በይፋ ካልተነገሩ ጭምጭምታዎች እንደሚሰማው ደግሞ ለሚስተር ቲለርሰን ምክትል አድርገው ሊሾሟቸው ትራምፕ ያጯቸው ጆን ቦልተን የኖሩና የበሰሉ ዲፕሎማት ናቸው። እኒህ ቦልተን ቀድሞ በተባበሩት መንግሥታት ድርጅት የአሜሪካ አምባሳደር ሆነው ሠርተዋል። ስለ ኮስታራና ተጋፊ አቋማቸው በደህና ሁኔታ ይታወቃሉ። በሌላ ዘገባ ደግሞ ሩሲያ ባለፈው የዩናይትድ ስቴትስ ምርጫ ሂደት ውስጥ ጣልቃ ገብታለች ሲል ማዕከላዊው የስለላ ኤጀንሲ ሲአይኤ ባወጣው ሪፖርት ላይ በተመራጩ ፕሬዚደንት በዶናልድ ትራምፕና የራሳቸው ፓርቲ እንደራሴ በሆኑት የሕግ መወሰኛ ምክር ቤቱ የአብዛሃ መሪ ሚች ማኮኔል መካከል የሚጋጩ አቋሞች ተንጸባርቀዋል። ሚስተር ትራምፕ አስቂኝ ወይም አስገራሚ ሲሉ የሲአይኤን ድምዳሜ እንደማይቀበሉ በግልጽ ባሳወቁ ማግስት ሚስተር ማኮነል በተቋሙ ላይ መተማመን እንዳላቸው ገልጸው በተባሉት የሩሲያ አድራጎቶች ላይ ምርመራ መካሄድ እንዳለበት ተናግረዋል። ሩሲያውያን ወዳጆቻችን አይደሉም። የሩሲያ የኢንተርኔት ጣልቃ ገብነት መያዝ ያለበት በብርቱ ነው ሲሉ ሚች መኮነል ለጋዜጠኞች በሰጡት ቃል አሳስበዋል። በግልጽ የኢንተርኔት ላይ ደህንነታችንን ለመጣስ የሚፈጸም ማንኛውም አድራጎት አዋኪ ነው። ይህ የፓርቲ ጉዳይ ሊሆን አይችልም። የተወካዮች ምክር ቤቱ ለዚህ ጉዳይ የሚሰየም ኮሚቴ እንዲያቋቁም ሚስተር ማክኮኔል አልጠየቁም። አሁን ያሉት ኮሚቴዎች ለሥራው በቂ ናቸው ብለዋል። ተመራጩ ፕሬዝደንት ከስለላ ተቋማቱ ጋር የሚኖራቸውን ግንኙነት አስመልክቶ አዳዲስ ጥያቄዎች እየተነሱ ባሉበት ሁኔታ ማኮነል የመተማመናቸውን ልክ ገልጸዋል። በስለላው ማህበረሰብ ላይ ያለኝን መተማመን እጅግ ከፍተኛ ነው፣ በተለይ በማዕከላዊው የስለላ ተቋም ላይ። ሩሲያ የኢንተርኔት ወረራ ወይም ጣልቃ ገብነት ፈጽማብናለች የሚለውን የሲአይኤ ድምዳሜ እንደማይቀበሉ ትራምፕ በጽኑ አስታውቀዋል። የኦባማ አስተዳደርም ዴሞክራቲክ ፓርቲው በምርጫው የደረሰበትን ውድቀት ወሬ ትኩረት ለማስቀየር እየማሰነ ነው የሚሉም ጥቂት አይደሉም። አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202 205 9942 የውስጥ መስመር 14 ከደረሱን የእናንተ መልእክቶች ለሰዓቱ የተመረጡትን እናሰማለን። ጤና ይስጥልኝ። ቮይስ ኦፍ አሜሪካዎች የዘውትር አድማጫችሁ ነኝ። አሹሮ ይባላለሁ። ከደቡብ አፍሪካ ነው ሚደውልላችሁ። የባለፈ ሰሞን ያቀረባችሁትን ለጥያቄው መልስ ዝግጅት ተከታተልኩ። ዶክተር ነገሪ ሌንጮን በኢህአዴግ ጋ አንድ ነገር አለ ህወሀት አሳብ አፊላቂ ቢአቤን ድጋፍ ሰጪ ዲያድን እና ኦይዴ ደግሞ ተላላኪዎች የሚባል ተጠቂላ ሲሚሰጣል እና ዶክተር ነገደ ሌንጮ ከዛ ሁኔታ ሲያዩ፣ እርሶም ያለ ስልጣን፣ ያው ትክክለኛ እና ወሳኝ ስልጣን የእርሶ የበላዮች ህዋቶች ናቸው እንጂ የእርሶ አይደሉም ለማለት ነው። ይሆን ግርማ ለወልቃይት ተወካይ ነኝ የሚሉ ሰውዬን ቃለ መጠየቅ ያደረገችውን ሰምቼ በጣም ገርሞኝ ነው አስተያየት ለማስጠት የደወልኩት። የወልቃይት ጥያቄ የማንነት ጥያቄ ነው ብለዋል። የማንነት ጥያቄ መሆኑን ሁላችንም እናውቃለን። የማንነት ጥያቄዎቹ ግን የወልቃይት ተወላጆች ናቸው እንጂ የወልቃይት ነዋሪዎች እንዳልሆኑት ያው እኔም ጎንደር ላይ ሂጄ በተለይ የኮነሬልን ቤትን ሂጄ ያረጋገጥኩበት ሁኔታ ነበረ። ጎንደር ላይ የኖርክ የወልቃይት ተወካይ ነኝ ማለት ግን ሕገ መንግስቱ እንደማይደግፋቸው ይሄ የታወቀ ነው። እንግዲህ ይህን ትክክል አይደለም ካላችሁት ይሄን ጥያቄ ጠይቃችሁ ምናልባት ከሀያዎቹ ተወካዮች ወይን አንድ ሁለት የወልቃይት ተወላጆች ሊኖሩ ይችላሉ። አንድ እንኳን ጎንደርናርሁ ነው እነዛ ኮሚቴ ላይ ከገባ ወልቃይትን መወከል እንደማይችል በህገ መንግስቱ እየተረጋገጠ ነው። የወልቃይት ነዋሪ ሆኖ መታወቂያ የወልቃይት ነዋሪነት ያለው ሰው ብቻ ነው የህገ መንግስቱን ወክሎ የትግራይ ክልልን መጠየቅ የሚችለው። ዎች ሲሆን የወልቃይቱን ኮሚቴ አባል ስደተኛውን አነጋግራ ስለሰማው እኔ ትውልዴ ወላይታ ነው ጥሩ ኢትዮጵያዊ ነኝ ስሜ ሄራን ነው ይባላል። በእውነት ኢህአዴግም ሆነ የትግራይ ክልልም ሆነ በተለይ የወልቃይ ገዴን የድንበር ጉዳይ የማንነት ጥያቄ አጣጥሎ ደረቅ ወደብ ፍለጋ መሮጡ የሰውን ማንነት ለማጥፋት የሚደረግ ሩጫ ነው። ስለዚህ ይህንን አቁማችሁ አትሊስት ልዑል ራስ መንገሻ ስዩም ተከዜ የድንበራችን እንደሆነ መስክረዋል። ኢትዮጵያ በክብር ለዘላለም ትኑር። አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮቻችን እናመሰግናለን። ሌሎቻችሁም በተለመደው ቁጥራችን 2022059942 የውስጥ መስመር 14 ለአማርኛው ዝግጅት ክፍል የምትልኳቸው አስተያየቶች ይደርሱናል። በኢሜይል ለሚቀናችሁም የኢሜይል አድራሻችንን ተጠቀሙ። ሆን ቪኦኤ ካም አድማጮች አድማጮች ጋር ከመሄድ በፊት አዲስ ወደ አንተ በመጣ ይሻላል። ሰዓቱ የምሽቱን ምርጥ ዜማ የምናሰማበት ነው። ይሁን እንጂ ለየት ባለ ምክንያት የተመረጠ ዜማ ነው ዛሬ የምናሰማው። እንንደርደር። ትክክል ነው ትክክል ነው አሉላ ልረሳሽ አልቻልኩም ምን ተክቼ ልርሳሽ በሚለው ነጠላ ዜማው የሚታወቀው አርቲስት ኤርሚያስ አስፋው ባደረበት ህመም ምክንያት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለይቷል። የቀብሩ ስነ ስርዓትም ዛሬ በአዳማ መድኃኔ ዓለም ቤተ ክርስቲያን ተፈጽሟል። ከወዳጆቹ ባገኘነው መረጃ መሰረት ድምፃዊው ኤርሚያስ አስፋው ተወልዶ ያደገው አዳማ ከተማ፣ የቀድሞዋ ናዝሬት ከተማ ነው። ኤርሚያስ በተለያዩ ሙዚቃ መድረኮችና የምሽት ክለቦች በመስራት የሚታወቅ ሲሆን ይበልጥ ይታወቅ የነበረው ቀደም ብሎ አዲሱ በጠቀሰው ልረሳሽ አልቻልኩም ምን ተክቼ ልርሳሽ በሚለው በዚህ ነጠላ ዜማው ነው ድምፃዊው ኤርሚያስ አንድ የሙዚቃ አልበም አውጥቷል። ለድምፃዊ ቤተሰቦችና ወዳጅ ዘመዶቹ መጽናናት እንመኛለን። አሁን ያችን የምትታወቅ በተለይ የተለይታ የምትታወቅ ልረሳሽ አልቻልኩም የተሰኘችውን ዜማ ማስተላለፍ አልቻልኩም ምን ተክቼ ልርሳሽ በሚለው ነጠላ ዜማው ይበልጥ የሚታወቀው ኤርሚያስ አስፋው ነበር። ኤርሚያስ ከዚህ ዓለም በሞት ተለይቷል። ለድምፃዊ ቤተሰቦች፣ ወዳጅ ዘመዶችና ሙዚቃ አድናቂዎች መጽናናት እንመኛለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ለምናምንታ አንተ እንድትቀድመ ይፈልግ ነበር። ስምን እንዳረሳ ተስፋ አዲሱ አበበነን ሁለተኛው አጋማሽ ስርጭታችን በርዕሰ ወሬዎቹ ለመጀመር አልቻልንም። ሰዓት እየገፋን በመሆኑ በቀጥታ ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። የጋምቤላ እርሻ ባለሀብቶች የህብረት ሥራ ማኅበር በማንነታችን ላይ ጫና በመፍጠርና ከልማት ባንክ ይሰጠን የነበረው ብድርን በመቆሙ ምክንያት ትልቅ ችግር ደርሶብናል ሲል አቤቱታ አቅርቧል። የህብረት ሥራ ማኅበሩ መንግሥት አቤቱታችንን አዳምጦ ቀርቦም እንድንወያይ እና ችግራችንን በወቅቱ እንዲፈታልን እንጠይቃለንም ብለዋል። ዘጋቢያችን ግርማ ገብሮ የማኅበሩን ሊቀመንበርና የሚመለከተውን የመንግሥት መስሪያ ቤት አነጋግሮ ተከታዩን ልኮልናል። የጋምቤላ የእርሻ ባለሀብቶች ህብረት ስራ ማኅበር አባላቱ በማንነታቸው ላይ አድሎ በመፈጸም እንዲሸማቀቁ በማድረግ እንዲሁም ለእርሻው ማስፈጸሚያ ይሰጥ የነበረው ብድርና ከብድር ጋር የተዛመደ አገልግሎት እንዲቆም በመደረጉ በአሁኑ ሰዓት ትልቅ ችግር ላይ ወድቀናል ሲሉ ለአገር ውስጥና ለውጭ አገር መገናኛ ብዙኃን እንዲሁም ለሚመለከታቸው የመንግስት አካላት ባቀረቡት የአቤቱታ ደብዳቤ ገልጿል። ማኅበሩ ለአሜሪካ ድምፅ ሬዲዮ በላከው ደብዳቤ ሀብትና ንብረታችን ማሳ ላይ ያለ ለመሰብሰብ ሳንችል እንድንቀር ሆን ተብሎ ያለበቂ ሙያዊ ምክንያት ከልማት ባንክ ይሰጥ የነበረው ብድር እንዲቆም ተደርጓል ብሏል። እንዲሁም ለአንድ ሄክታር መሬት ሰላሳ ብር የነበረው የመሬት ግብር በአንድ ጊዜ ውስጥ ወደ አንድ መቶ አስራ አንድ ብር ከፍ በማድረግ ባለሀብቱ አቅሙ ተዳክሞ ከእርሻው እንዲወጣ አሲረውብናልም፣ ብለዋል። የማኅበሩ ሊቀመንበር አቶ የማነ ሴፉ ለአሜሪካ ድምፅ ሬዲዮ በስልክ በሰጡት መግለጫ በሕገ መንግሥቱ መሠረት ማንም ሰው በማንኛውም የኢትዮጵያ አካባቢ በመሄድ ሰርቶ መኖር መብቱ መሆኑ እየታወቀ እንደ አጋጣሚ ሆኖ በጋምቤላ የእርሻ ልማት ውስጥ የትግራይ ተወላጆች በመብዛታችን ምክንያት በማንነታችን ላይ ጫና እየደረሰብን ነው ሲሉ ቅሬታቸውን ይገልጻሉ። እኛ እያልን ያለ ነው፣ በጋምቤላ ከአንድ ሺህ በላይ ባለሀብቶች ገብተናል። በመጀመሪያ ደረጃ ከሁለት ሺ አንድ እስከ ሁለት ሺ ሁለት አካባቢ ባለው የመንግስት ፖሊሲና ስትራቴጂ መሰረት ክልሉ መንግስትና ፌዴራል መንግስት ባደረጉት ጥሪ መሰረት ህዝቡ እርሻ ያዋጣል ወይ ደግሞ የእርሻ ቢዝነስ ያዋጣል በሚል ወደ ጋምቤላ ገብተናል። ከገባን በኋላ ችግሮች እያጋጠሙ ቢቆዩም ከሁለት ሺህ አንድ ጀምሮ እስከ ሁለት ሺ አምስት መጨረሻ አካባቢ ባለ ሀብቱ በራሱ ሀብት ሲንቀሳቀስ እንደነበረ ነው። ከዛ በኋላ በሁለት ሺ አምስት መጨረሻ አካባቢ የልማት ባንክ ብድር ከተፈቀደ በኋላ ቁጥሩ እየበዛ መጥተዋል። በአጋጣሚ የሆነ ወደ ጋንቤላ የገባው ባለ ሀብት እስከ ትግራይ ተወላጆችን በዛ ይላል። ፖሊሲው እና ስትራቴጂው ግን ለሁሉም ኢትዮጵያዊ ክፍት ነው። ነገር ግን ብድር ከጀመረ በኋላ ግን ወሬው አንድ ብሄር ላይ እያተኮረ ዘመቻ ላይ የተካሄደው በተጨማሪም ለዘርፉ የተቀመጠው የባንክ ብድር ወለድ ስምንት ነጥብ አምስት የነበረ ሲሆን ባለሀብቱን ለማክሰር ሆን ተብሎ ወደ አስራ ሁለት ነጥብ አምስት ከፍ እንዲል ተደርጓል ይላል ማኅበሩ በላከው ደብዳቤ። የጋምቤላ የእርሻ ልማት ጉዳይ ሀገራዊ ችግር ለማስመሰልም በጠቅላይ ሚኒስትሩ አጣሪ ኮሚቴ እንዲቋቋም ቢደረግም ኮሚቴው የባለሀብቶቹን ውክልና ሳያካትት እንዲያውም ልማቱ ላይ እንቅፋት የፈጠሩብንን አካላት ኮሚቴው ውስጥ መግባታቸው ሌላ ተጨማሪ ችግር መሆኑን መንግሥት በሚገባ ማጤንና ማወቅ ይገባዋል ብለዋል ሊቀመንበሩ። አቶ የማነ ሰይፉም ለዚህ ብሔር የተለየ ድጋፍ እንደሚደረግ ተደርጎ ሲወራ ነበረ። ብድር ከወሰደን በኋላ ደግሞ እየሰሩበት አይደለም። አዲስ አበባ ፎቅ እየሰሩበት ነው። መቀሌ ፎቅ እየሰሩበት ነው። ስለዚህ ልማት የለም የሚለውን ነገር ወሬዎች እየበዙ በመጡ ቁጥር ልማታችን እየተጎዳ መጣ። መንግስትም ይህን ሰምቶ አጣሪ ኮሚቴ ወደ ጋምቤላ በተለይ በጠቅላይ ሚኒስትሩ የሚመራ እንዲጣራ አንድ አጣሪ ኮሚቴ ተዋቅሮ ነበረ። የእኛ ኮምፕሌን አንዱ ከሚሄደው ኮሚቴ ጋር የኛ ማካተት ያስፈልጋል ብለን ነበረ፣ ግን ማንም ሊሰማን አልቻለም። ምክንያቱም ከአንድ ወገን የሚሰጥ ውሳኔ የተዛባ ሊሆን ይችላል፣ የተሟላ ላይሆን ይችላል። ከስር ያሉ ችግሮች እኛን የምናውቃቸው አካቱትን ብንል የሚሰማን አካል ጠፍቷል። ያም ሆነ ይህ ስጋታችን ምንድን ነው? ይህ ኮሚቴ የተዛባ ውሳኔ ሊያቀርብ ይችላል። ምክንያቱም በቢሮክራሲው ላይ ሲያስቸግሩን የነበሩት አካላትም እዚህ ውስጥ ተካተውበታል የሚል ነውና። በአጠቃላይ ግን ለአንድ አመት ያክል ብድሩ ቆመዋል። አብዛኛው የነበረው ሀብት ይዞ ነው የገባው መሬት ላይ አፍስሰነዋል። በመጀመሪያ ደረጃ ብድር ሲሰጥ ሰባ ሰላሳ ነው። ሰላሳ ፐርሰንቱን ከኛ ነው ሰባ ፐርሰንት ከመንግስት ተብለ ነው። ሙሉ በሙሉ ይሄ መሬት ላይ ይውለዋል። ስለዚህ ይሄኛውን መንግስት ሊደግፈን እየተገባ ለአንድ አመት ያክል መቆሙ ልማቱን ይጎዳል። ሁለተኛ የጠረጴዛ ዙሪያ ዲስከሽን መካሄድ አለበት። እነዚህን ችግሮች መንግስት እንዲፈታልን እየጠየቅን ያለ ነው። የጋምቤላ እርሻ የህብረት ስራ ማህበር በልማት ባንክ ብድርና ከብድር ጋር በተያያዙ ጉዳዮች ላይ ላቀረበው ቅሬታ በኢትዮጵያ ልማት ባንክ የማስታወቅና የግንኙነት ተጠባባቂ ዳይሬክተር አቶ ኃይሉ ምስጋናው ዛሬ ለአሜሪካ ድምፅ በሰጡት ማብራሪያ ባለሀብቶቹ ከብድር ጋር አያይዘው ያነሱት ጥያቄ ተገቢ መሆኑን ገልጸው ቢሆንም ለባለሀብቱ መሬት ሲሰጥ የተደራረቡ መሬቶች ስለነበሩ ባንኩ የማጣራት ስራ ለመስራት ነበር የብድር አገልግሎቱ ለጊዜው እንዲቆም ያደረገው ብሏል። ለባለሀብቶች ሲሰጡ የተደራረቡ መሬቶች ነበሩና ከዛ ጋር በተያያዘ እነሱን ለማጣራት ባንኩ ስራዎችን እየሰራ ይገኛል እና እነዛ ስራዎች የማጣራት ስራዎች ከተጠናቀቁ በኋላ ወደ ብድር ማበደሩ ስራ የምንመለስ ይሆናል። ግን የማጣራት ስራው የግድ መጠናቀቅ ስላለበት፣ በቅርብ ጊዜ የማጣራት ስራው እንደተጠናቀቀ ብድር ስራው እንገባለን። ባለሀብቶቹ ከባንክ ወለድ ጋር አያይዘው ላነሱት ጥያቄ ከባንኩ ጋር በገቡት ውል መሰረት ለውጭ ገበያ ባቀረቡት የምርት መጠን ታይቶ የወለድ ማበረታቻ ተጠቃሚ እንደሚሆኑም ማወቅ አለባቸው ብለዋል አቶ ኃይሉ። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም። አድማጮች ፕሮግራማችን ይቀጥላል። ሌላው መደበኛ ቅንብራችን ሐኪምዎን ይጠይቁል። ሐኪሙን ይጠይቁ ለምሽቱ በስኳር በሽታና እርሱን ተከትለው በሚከሰቱ ውስብስብ የጤና ውቀቶች ዙሪያ የተጀመረ ቅንብር ነው። አሉላይ ላይ የቀረብከው ሙያ ትንታኔውን የሚሰጡን ደግሞ ዶክተር ኤልያስ ሰይድ ሲራች በምስራቃዊ ቨርጂኒያ የሕክምና ትምህርት ቤት የስኳር ህሙማን ክትትል ፕሮግራም ዳይሬክተር ናቸው። ባለፈው ሳምንት በቀደመ ክፍል ዝግጅት የተነሳ አንድ መለስ ብሎ የሚያስታውስ ጥያቄ አለ። በዛ ነው አሉላ የሚንደረደረው። ዶክተር ኤልያስ ሲራጅ፣ ባለፈው ሳምንት ልማድ የስኳር ህመም በሚል ጥቅል ስያሜ የሚታወቀውን የበሽታ አይነት አስመልክቶ ከአድማጮች የደረሱንን ጥያቄዎች መነሻ በማድረግ በበሽታው ምንነት መንስኤና ምልክቶቹ እንዲሁም አይነቶቹ ዙሪያ ነበር የተወያየ ነው። ዛሬ በቀጥታ አድማጮቻችን ወዳነሷቸው ጥያቄዎች ነው የምንሻገረው። የስኳር ታማሚዎች መሆናቸውን ገልጠው በተለይ በስኳር ህመማን ላይ ሲከሰቱ አደገኛነት ስለሚኖራቸው የሰውነት መቅሰልና የአይን ህመምን የመሳሰሉ በሽታዎች የባለሙያ ማብራሪያ የሚል ጥያቄ ነው ያነሱት። እስኪ ዋናውን በሽታ ተከትለው ስለሚነሱ የህመም አይነቶች ወይም ችግሮች መሰረታዊ ነጥቦችን ያስይዙን። እሺ አመሰግናለሁ። እንግዲህ ምንድነው ስኳር በሽታ በአጠቃላይ የረዥም ጊዜ በሽታ ነው። በእንግሊዝኛ ክሮኒክ እንለዋለን ከህሙማኑ ጋር ረጅም ጊዜ የሚቆይ ወዲያውን ፍቱን መድኃኒት የማይገኝለት ጊዜ ታመህ የሚሻል አይነት አይደለም። አ ለረዥም ጊዜ አብሮ የሚቆይ በሽታ ነው። አንዳንድ ጊዜ ለህይወት በሙሉም ሊሆን ይችላል። አንዳንድ ሰው ረዥም ጊዜ በሽታ ከመሆኑ ጋር ተያይዞ ቀስ እያሉ እሱን ተከትለው የሚመጡ በእንግሊዝኛ ኮምፕሊኬሽን የምንላቸው ጉዳቶች ወይም ደግሞ ችግሮች ይከሰታሉ እና እነኚህ አንዳንዶቹን ለመጥቀስ አንዱና ዋነኛው የአይን ችግር ነው። የአይን ጀርባ በእንግሊዝኛ ረቲና የሚባለው ስኳር መጠን በጣም ከፍ ሲል የስኳር በሽታ በደንብ ካልተቆጣጠር ነው በሽታ ይዘዋል። ይሄ ደግሞ ሄዶ ሄዶ እያየለ ከሄደ እስከ መታወር ደረጃ ድረስ ሊያደርስ የሚችል። ከሱ ቀጥሎ የኩላሊት ችግር ሊፈጠር ይችላል። መጀመሪያ ቀስ ብሎ ጀምሮ እየባሰ ሄዶ መጨረሻ ላይ ሕክምና ካልተደረገለትና በደንብ ካልተከታተል ነው እስከ ደም ማጣሪያ ወይም ደግሞ ዳያልስስ እስከሚባለው ድረስ ሊያስፈልገው የሚችል ጉዳይ ነው በየጊዜው በተወሰነ ጊዜ ውስጥ የደም ማጣራት ህክምና የሚደረግበት። አዎ። እና ይሄ ምንድን ነው፣ ሁሉም ሰው ላይ ይመጣል ማለት አይደለም። ይሄ ሄዶ ሄዶ የኩላሊቱ በሽታ ብሶ ብሶ በህክምና መቆጣጠር ካስቸገረ ሊያጋጥም የሚችል ነው ለማለት ነው እንጂ ብዙዎቹ የስኳር በሽታኞች ያን ደረጃ አይደርሱም። ግን ሊደርስ ስለሚችል ከመጀመሪያውኑ እንጠንቀቅ ነው። ከዛ ቀጥሎ ደግሞ ነርቮች አፌክትድ ይሆናሉ፣ ይጎዳሉ፣ ይቆስላሉ። አዎ። ዋነኛው እግር ላይ ያሉ ነርቦች ናቸው። እግር ላይ ያሉ ነርቦች ሲጠቁ የመደንዘዝ ወይም ደግሞ ህመም የመኖር ከሱ ጋር ተያይዞ ደግሞ እግር ላይ ያሉ የደም ስሮች መጥበብና በደንብ አለመስራት እና እንደዚህ አይነት ሁኔታ ላይ ትንሽ እንቅፋት ሲመታ የመቁሰል ከቆሰለ ደግሞ ቁስሉ ቶሎ አለመሻል የመሳሰሉ ነገሮች ሊያጋጥሙ ይችላሉ ማለት ነው። በዚህ በላይ ደግሞ ምንድነው ስኳር በሽተኞች ቁስል ከያዛቸው ቁስላቸው በቶሎ ያለ መዳን ሁኔታ ስላለ ይሄ ተዳምሮ እግር በስኳር ሊጠቁ ከሚችሉ አንዱና ዋነኛው ያደርገዋል ማለት ነው። ከዚህ ቀጥሎ ደግሞ በረዥም ጊዜ ልብም ሊጠቃ ይችላል በስኳር። በእንግሊዝኛ ይሄ ሀርታታ ከምንለው ወይም ደግሞ የደንቧንቧ መጥበብ ወይም ደግሞ ሲወተፍ የሚያጋጥም አደገኛ ሁኔታ ማለት ነው። የስኳር በሽተኞች ብዙ ያጋጥማቸዋል። እሱም በሽታ ስለዚህ ምንድነው ስኳር ብዙ አመት አብረው ከመቆየቱ ጋር ተያይዞ በደንብ ካልተከታተል ነው በደንብ ካልታከም ነው የተለያዩ አይነት ችግሮችን ይዞ ሊመጣ ይችላል እና እነኝ ነው የጠቀስኩት። ዶክተር ኤልያስ እነኚህ የበሽታ አይነቶች የስኳር በሽታን ተከትለው ሊመጡ ይችላሉ እንጂ ሁሉም ህመምተኞች የሚታመሟቸው አይደሉም ብለዋል። ምናልባትም ህሙማኑ ህመሙን ከሚይዙበት ሁኔታ ህክምና ክትትሉና ሌሎች በአግባቡ መያዝ ሲገባቸው ያልተደረጉ ነገሮችን የሚጠቁም ይመስላልና እንዴት ነው እነኝ ሁኔታዎች የሚከሰቱት? መከላከል ይቻላል ወይ? እነኝን ህመሙን ተከትለው የሚመጡ ችግሮች? አዎ በስኳር በሽታ በሽታውን በደንብ ከተቆጣጠር ነው የሐኪም ምክር በደንብ ከተከታተል፣ ምግብንም እንቅስቃሴንም ክብደታችንም ከተቆጣጠር፣ መድኃኒቶቹን በትክክል የምንወስድ ከሆነ እነኝህ በሙሉ ካደረግን እነኚህን ጉዳቶች ወይም ደግሞ ችግሮች የማግኘት እድላችንን በጣም እናጠበዋለን። ሙሉ በሙሉ መቶ በመቶ ይጠፋል? አይሆንም። እነኚህን ችግሮች የመያዝ ሁኔታችን በጣም እንቀንሰዋለን ማለት ነው። ስለዚህ እኛ በሽተኞቻችንን በተቻለ መጠን በደንብ ሕክምና እንዲከታተሉ የሚያስፈልጋቸውን ነገር እንዲያደርጉ ነው የምነግራቸው አጋጠመ ደግሞ ነገሩ ሲጀመር ገና ከመጀመሪያው ትክክለኛ ህክምና በማረግ እየባሰ እየባሰ እየባሰ የመጨረሻ ደረጃ እንዳይደርስ ለማቆም እንችላለን ማለት ነው። ዶክተር ኤልያስ ቀደም ብለው በርከት ያሉ የዚህን በሽታ ተከትለው ሊመጡ የሚችሉ ችግሮች ገልጸውልናል። እንደው እነኚህ ሁለት አድማጮቻችን ያነሷቸውን ሁለት በሽታ አይነቶች ብቻ ለይተን ብንመለከት ቅድም በተለይ ደግሞ በግራ አካባቢ የሚከሰት የነርቭ ጉዳት ለሰውነት መቁሰል መዳረጉን ገልጠዋል በተለይ ለይተው ከራሳቸው ችግር ጋር ያያያዟቸው ስለመሰለኝ ነው እነኝ ነቅሽ የማወጣው የሰውነት መቁሰልና የአይን ሕመምን ያነሳሉ። የሰውነት መቁሰል እንዴት ይከተላል? ሰፋ አድርገው እንዲዘረዝሩልን። በተለይ የሚታወቁ ከስኳር በሽታ ጋር የሚያያዙ አይን ሕመሞች አሉ። እንዴት ነው የሚከሰቱት? በምን መከላከል ይቻላል? የሰውነት መቁሰል ሁሉም ቦታ ሊያጋጥም ይችላል፣ ግን ዋናው እግር ላይ ነው ቅድም እንዳልኩት እግርንም የሚያጠቃበት ምክንያት በእግር ላይ ያሉ ነርቮች ቶሎ የመጠቃት ባህሪ ያላቸው ስኳር በደንብ ካልተቆጣጠር ነው። ሁለተኛው እግር ላይ ያሉ የደም ስሮች ቶሎ የመጥበብ አዝማሚያም ያሳያሉ ስኳር በደንብ ካልተቆጣጠር ነው ማለት ነው። በተጨማሪ የስኳር በሽተኞች ኢንፌክሽንን የመከላከል ጥንካሬያቸው የደከመ ነው። ስለዚህ አንድ ትንሽ ቁስል እግር ላይ ከጀመረ የነርቡ መበላሸት፣ የደም ስሮች መጥበብ፣ የኢንፌክሽን መከላከል በደንብ አለመቻል እንደገና ደግሞ የቁስል የማዳን ችሎታ ራሱ ደግሞ መዳከም ተደምረው ያ ቁስል ለረጅም ጊዜ ይቆያል። ያ ቁስል ቶሎ አይድንም። ያ ቁስል እየባሰ የሚሄድበት ሁኔታ ይኖራል ማለት ነው። እና እንግዲህ ለመከላከል ምንድን ነው በተለይ ስኳር በሽታ ብዙ ዓመት ያላቸው እግራቸውን በጣም እንዲጠነቀቁ ነው የምንነግረው። በየቀኑ እግራቸውን እንዲያጥቡ፣ በየቀኑ እግራቸውን እንዲያዩት። ከስርም ቢሆን አንዳንዴ እሾህ ሲወጋቸው ሁሉ ላይ ሰማቸው ይችላል ነርባቸው ስለተጠቃ። ስለዚህ ካላዩት አዙረው መቁሰል መጀመሩን ማየት አይችሉም ማለት ነው። ከዛ ደግሞ ትንሽ ችግር ሲጀምር ወደ ሐኪም እንዲሄዱ ጫማ ሲደረግ ጥብብብብ ያለ ጣትን አጨማደው የሚይዝ አይነት ጫማ እግር ሊጎዳ ይችላል፣ በተለይ ስኳር ላይ። ስለዚህ ሰፋ ያለ ምቾት ያለው አይነት ጫማዎች እነዚህ ማድረግ ቁስል እንዳይጀምር ከጀመረም ደግሞ እያተባባሰ እንዳይሄድ ያረጋሉ ማለት ነው። በእንደዚህ ነው እንግዲህ መከላከል የምንችለው። ቁስሉ አንዴ ከተፈጠረ በኋላ ግን ሕክምና አለ ሐኪሞች ኢንፌክሽንም ካለው ለኢንፌክሽን የሚሆን አንቲባዮቴክስ አነስ ያለ ኦፕሬሽን የሚያስፈልገው መሰንጠቅ ካለ መሸፈን ካለበት ይሸፈናል። አመቺ የሆነ ጫማ እንዲደረግ ይነገራል እና እነኚህ ነገሮች ተደርገው እንዲድን ይደረጋል ማለት ነው። ሄዶ ሄዶ መቸም የእግር በሽታ ካልዳነ እየባሰ ከሄደ እግርን የመቆረጥ ሁኔታ ሁሉ ሊያጋጥም ይችላል እና እሱ ላይ እንዳይደርስ ነው እንግዲህ መጠንቀቅ ያለብን የእግር ወይም የሌላ የሰውነት አካላት መቁሰልን በሽታውን ተከትሎ ሊመጣ የሚችለውን ችግር ከነ ጥንቃቄው አስረድተውናል። በዓይን ህመም በኩልስ ምን አይነት የዓይን ህመሞች ናቸው የስኳር በሽታን ተከትለው የሚከሰቱት? የእነሱስ ሕክምና ምን ይመስላል? ለፕሮግራሙ የተመደበው ሰዓት አበቃ፣ ቅንብሩ ግን አላበቃም። ያ ያልተመለሰ ጥያቄና ሌሎች ሳምንት የምንመለስባቸው ይሆናሉ። አዲሱ ጥያቄ አለ ትመስላለህ ብዙ ጥያቄ አለ። አንደኛ ነገር በበሽታ አገላለጥ በኩል አንዳንድ ጊዜ ስህተት የሆነ አገላለጥ አለ አሁን ስኳር አለኝ ይላል አንዳንድ ሰው። ይሄ እንግዲህ አነጋገር ለቡናው ስኳር የሌለው ሰው ኩባያውን ይወጣ ጋ እንዲ ሊያ ሊያደርገው ይችላል። ጨጓራ አለኝ ይላል። ጨጓራማ አለን እና ሶስቱን ትናገራላችሁ። በዚያ ላይ ስኳር ደግሞ አንዳንዱ ያስበላል፣ አንዳንዱ ውሃ ያስጠጣል። ብዙ የተረ እና እነዚህ እነዚህም በሚቀጥለው ታወራላችሁ ብዬ ተስፋ አደርጋለሁ። ልክ ነው። የተወሰኑት ምልክቶች በቀደመ ፕሮግራማችን ተገልጸዋል። ዛሬ እንደተከታተልከው ከስኳር ህመም፣ በልማድ የስኳር ህመም እየተባለ የሚጠራው አጠራሩ ጭምር አንተ እንዳልከው ስኳር በራሱ ገላጭ አይደለም። ነገር ግን የስኳር መጠን በሰውነት ውስጥ ሲበዛ ወይም እሱን የሚያብላላው ቅመም ሲያንስ ወይም ሲበዛ የሚፈጠር እንደመሆኑ ያን ህመም ለመግለጽ የሚውልጥ ቋንቋ ነው። ለሁሉም ያን ተከትሎ የሚከሰቱ ውስብስብ ችግሮች በእንግሊዝኛው ኮምፕሊኬሽንስ የሚባሉትን ነው። እነሱን የተመለከተ ምልክቶቹን ጎላ ብሎ የሚታዩትን በተለይ የቁስል ማመርቀዝ ካመረቀዘም ያለመዳን ሁኔታ እንግዲህ የብዙዎች የጥያቄዎቻችን አንዲት ነገር ግን ስኳር ከጣፋጭ ብዛት ሊመጣ ይችላል የሚባል ነገር ሰማለሁ። በዛው ልክ ግን እሽሆን በሽሆን እንደሚሉት አይነት የስኳር በሽተኞች ጣፋጭ ነገር ቶሎ ወዳፋቸው ያደርጋሉ። ለየትኛው ጊዜ የሚለው መልስ ይጠይቃል፣ እንጂ አዲሱ ትክክል አንስተሃል። ምናልባት ይሄን ጥያቄ አድማጮችም ያነሱት ይሆናል። የስኳር መጠን በሰውነታቸው በዝቶ ላሉ ሰዎች ስኳር ብሰጥ የተባባሰ ሁኔታው ይፈጥናል። ነገር ግን ስኳርን የሚያብላላው ቅመም ሰውነት ውስጥ በዝቶ ሰውነት ውስጥ የስኳር መጠን ባነሰ ጊዜ ያ ሰው ሰውነቱ ሲስት እንኳን ስኳሩ ነው የሚያነሳው ይሄ እንግዲህ በውይይቶቹ የሚቀጥል ዝግጅት የሚመጣ ነው። ለአይን ሕመም የተነሳውን ጨምሮ ሌሎችም በሳምንት እናቀርባለን። እንግዳችንን ዶክተር ኤልያስ ሰይድ ሲራጅን በድጋሚ እናመሰግናለን። እግዚአብሔር ይስጥልን። አሁን ወደ ተከታዩ የመጨረሻ ቅንብር እናልፋለን። ጤና ከጤ ከጤና ነክ ዝግጅት ሌላ ጤና ርዕስ ወይም ጤናን የሚመለከት ርዕስ ነው የምንቃኘው። በፕሬዚዳንቱ የአስቸኳይ ጊዜ የኤድስ እርዳታ ፔፕፋርም አማካኝነት ከዩናይት ስቴትስ መንግስት እየተደረገ ያለው ድጋፍ የኤች አይቪን ስርጭት ለመቀነስ ያገዘ መሆኑን የድሬዳዋ አስተዳደር ባለስልጣናት ገለጡ ይላል ተከታዩ የእስክንድር ፍሬው ዘገባ። በተለይ ለህብረተሰቡ የሚሰጠው አገልግሎት በአብዛኛው እየተካሄደ ያለው በዚሁ ድጋፍ አማካኝነት መሆኑንም አመልክተዋል ብሏል ነው የድሬዳዋ ድል ጮራ ሆስፒታል ኤች አይቪን ለመዋጋት በዩናይትድ ስቴትስ መንግስት ከሚደረገው ድጋፍ ማሳያዎች አንዱ ነው። በሆስፒታሉ ቅጥር ግቢ ካለው ህንፃ እስከሚሰጡት አገልግሎቶች ይህንኑ መመልከት ይቻላል። ሰሞኑን ወደ ድሬዳዋ በተጓዘው በአዲስ አበባ የዩናይትድ ስቴትስ ኤምባሲ የልኡካን ቡድን ከተጎበኙት ስፍራዎችም አንዱ ነበር። ከልዑካን ቡድኑ አባላት አንዱ የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ የኢትዮጵያ ዳይሬክተር ጄፍሪ ሃንሰን ይህንኑ ሀሳብ አጠናክረዋል። ከአሁን ያለንበት ህንፃ ራሱ ይህ የድል ጮራ ሆስፒታል የተመላላሽ ሕክምና ክፍል ነው፣ ከዩናይትድ ስቴትስ መንግስት ከተገኘ እርዳታ የተገነባ ነው። በፕሬዚዳንቱ የአስቸኳይ ጊዜ የኤድስ እርዳታ ወይም ፔፕፋር ገንዘብና በበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ የቴክኒክ ድጋፍ ይህ አጠቃላይ የሆነ አገልግሎት የሚሰጥ የተመላላሽ ሕክምና ክፍል ነው የእናቶች ከእናት ወደ ልጅ ኤች አይ ቪ እንዳይተላለፍ የሚያደርግ አገልግሎት፣ የኤች አይ ቪ ምርመራ፣ ህክምናን እንክብካቤ አገልግሎት፣ የላቦራቶሪ አገልግሎት የመሳሰሎች ይሰጣሉ። የእኛ ሰራተኞችም የገንዘብና ቀጥተኛ የሆነ የቴክኒክ ድጋፍ በማድረግ ከከተማው አስተዳደር ጤና ቢሮ ጋር ይሰራሉ። አድማጮች የዚህ ዘገባ ቀሪ ክፍል ይኖረናል። በተለይ ሆስፒታል ተቋሙን የተመለከተ ማብራሪያ በነገው ምሽት ፕሮግራማችን ይቀርባል። ለዛሬ ግን ያልነውን በዚሁ ልናገባድድ ይመስላል። አዲሱ ሰዓት እያለቀ ይሆን? ዘጋቢያች አቀናባሪያችን ብርሃን ሀይሉ ሰዓት እያየች ነው። ይህን ካስተዋወቅን ሙሉ ዝግጅቱ ለመሄድ አይችልም እያለችኝ ነው። ለማጠናቀቁ እንደርደር መሰለኝ። አዲሱ ሰዓት? ያለን የለንም፣ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 22ና 25 ሜትር ባንዶች እንዲሁም በናይልሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናግድናችሁ አሉላ ከበድና አዲሱ አበበ ነን። በእኛ በኩል ደህና ደሩ። የትግርኛው ክፍል ይቀጥላል። መልካም